ማህደረ ዜና ኢትዮጵያ አቶ ኃይለማርያም ደሳለኝን አሰናብታ ዶክተር አብይ አህመድን በጠቅላይ ሚኒስትርነት ከተቀበለች ዛሬ አንድ ሳምንት ተቆጠረ። አዲሱ ጠቅላይ ሚኒስትር ከገዢው ፓርቲ የተለመደ ይት ባህል ወጣ ባለመልኩ ያቀረቡት ንግግር ብዙዎች ተስፋ እንዲሰንቁ አድርጓቸዋል። ከሀገር ውስጥም ሆነ ከውጭ ጠቅላይ ሚኒስትር አብይ በቶሎ ማሻሻያዎችን እንዲተገብሩ የሚጠይቁ ደጋግመው የሚያነሱት አንድ ጉዳይ አለ፤ የአስቸኳይ ጊዜ አዋጅ። ባለፈው የካቲት ወር የታወጀው የአስቸኳይ ጊዜ አዋጁ ድንጋጌ ለስድስት ወር እንደሚቆይ ቢቀመጥም፣ ጠያቂዎቹ ግን አሁኑኑ ይነሳ ባይ ናቸው። ይህንን አቋማቸውን በይፋ ካሳወቁት መካከል የኢትዮጵያ መንግስት ሁነኛ አጋር የሚባሉት አሜሪካና የአውሮፓ ሕብረት ይገኙበታል። አዲሱ ጠቅላይ ሚኒስተር ሹመታቸው በተወካዮች ምክር ቤት በጸደቀላቸው በጥቂት ሰዓታት ውስጥ መግለጫ ወጣው። ተቀማጭነቱን በአዲስ አበባ ያደረገው የአሜሪካ ኤምባሲ ከእንኳን ደስ አለው መልእክቱ ጎን የአስቸኳይ ጊዜ አዋጅ በፍጥነት ይነሳል ብሎ እንደሚጠብቅ አሳውቋል። የአሜሪካንን ፈለግ የተከተለ የሚመስለው የአውሮፓ ህብረትም አዋጁ በቶሎ እንዲነሳ ፍላጎቱን ገልጿል። እንደ አሜሪካና የአውሮፓ ህብረት ሁሉ አዋጁ እንደሚያሳስባቸው ሲናገሩ የቆዩ አገራትና ተቋማት ድንጋጌው የዜጎችን መሠረታዊና የሰብአዊ መብቶችን ለመጣስ እንዳይውል ስጋታቸውን ሲገልጹ ሰንብተዋል። አስቸኳይ ጊዜ አዋጁን ተላልፋችኋል በሚል በእስር ቆይተው የተለቀቁ ተጠርጣሪዎች የሚሰጡት የዓይን ማኝነት ግን ሀገራቱና ተቋማቱ የሰጉበት የመብት ጥሰት እየተተገበረ መሆኑን ያሳያል። ጋዜጠኛ ተመስገን ደሳለኝ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ለ12 ቀናት ያህል ታስሮ ባለፈው ሳምንት ተለቋል። ተመስገን ለዓመታት ታስረው የተፈቱ እስረኞችን ለማመስገን በተዘጋጀ መርሃ ግብር ላይ እያለ ነበር ከሌሎች አስር ጋዜጠኞች፣ ጦማሪያን፣ አራማጆች ወይም አክቲቪስቶችና ፖለቲከኞች ጋር በቁጥጥር ስር የዋለው በእስር በቆየበት የፖሊስ መምሪያ ውስጥ የአስቸኳይ ጊዜ አዋጁን ጥሳቸዋል በሚል ወደ ሰማንያ ገደማ ተጠርጣሪዎች ታስረው መመልከቱን ይናገራል። አብዛኞቹ የተከሰሱበትን ጉዳይ እንኳ በቅጡ እንደማያውቁና ሲያዙም ድብደባ እንደተፈጸምባቸው እንደነገሩት ያስረዳል። ስለ እስረኞቹ ማንነት በማስረዳት ይጀምራል። የመከላከል ኃላፊ ኮማንደር አለሙ ደበላ የሚባልም አለ። የፉሪ የትራፊክ ፖሊስ ኃላፊም አለ። ከዛ በተረፈ ሌሎቹ በሙሉ ወጣቶች ናቸው። እድሜያቸውም በግምት አብዛኞቹ ከሰላሳ ዓመት በታች ናቸው። አንድ ሽማግሌ አሉ። የፖሊስ መኪና ሲያዝ ፎቶ አንስታል ተብሎ ይለዱ። አብዛኞቹ የመጡት ከአዲስ አበባ እና ከአዲስ አበባ ዙሪያ ነው። ለምሳሌ አንድ አማራ የሚባሉት መከኒቻ ጋር የተያዘ ፌስቡክን እያየ ኮሎኔል ደመቀ ፎቶ ሼር አድርገዋል ተብሎ ይበጣው በሙሉ በአስቸኳይ ጊዜ አዋጁ ተይዘው እኛ ነበርነ ጠኮሪስ ላይ ያሉ ከቤታቸውና ስራ ቦታቸው ከመንገድ ላይ ተያዘ ናቸው። እነሱ አሁን ከኛ የተለየ የሚያደርጋቸው ከፍተኛ ድብደባ ተፈጽሞባቸዋል። በተያዙበት የመጀመሪያ ና ሁለተኛው ቀላል ነው። ምንድን ነው እያሏቸው ያሉ፣ አሁን ሳይሆን አስቸኳይ ጊዜ አዋጁ ከመጣሉ በፊት በአመጹ ወቅት ላይ ተሳትፎ ነበራቸው ነው። ይህ ደግሞ መጀመሪያም የአስቸኳይ ጊዜ አዋጁ ላይ የተለያዩ ሰዎች ቅሬታ ና ተቋሙ ሲያነሱ እንደነበረው ለበቀል ተግባር ሊሆን ይችላል አልተፈለገ ከአዲስ አበባ በስተሰሜን 578 ኪሎ ሜትር ርቀት ላይ በምትገኘው ባህር ዳርም ተጠርጣሪዎች የተያዙበት ሁኔታ ተመሳሳይ እንደሆነ የዓይን ማኞች ይናገራሉ። እንደነ ተመስገን ሁሉ ከ18 ጓደኞቻቸው ጋር ተሰባስበው የግል ምክክር እያደረጉ ባሉበት በጣና ሐይቅ ዳርቻ በቁጥጥር ስር የዋሉት ዶክተር ደሳሌን ጫኔ ለ12 ቀናት በእስር ቆይተዋል። የባህር ዳር ዩኒቨርሲቲው መምህርና ጓደኞቻቸው በቆዩበት ፖሊስ ጣቢያ በአስቸኳይ ጊዜ አዋጁ የታሰሩ ቁጥራቸው ወደ ሀምሳ የሚጠጉ ሰዎች እንዳጋጠሟቸው ይናገራሉ። እኛታሰሉበት የነበረው ዘጠነኛ ፖሊስ ጣቢያ ይባላል። ባህር ዳር ከነማ ከደሴ ከነማ ጋር በነበረው ጨዋታ ዕለት ረብሻ ፈጥራችኋል ተብለው ተይዘው የነበሩ ወደ አስራ ሁለት አስራ ሶስት ልጆች ነበሩ። በተጨማሪ ደግሞ ሰባት አሚት አካባቢ ከባህር ዳር ያለ ቦታ ነው። እዛ አካባቢ ደግሞ ፍርሻ መሬታችሁ ላይ ፈቀድ ሳይኖረው የኮማንድ ፖስት ይላል ቤት ገንብታችኋል ተብለው የታሰሩ አርሶ አደሮችን አስታውስ ነበር። እንደዚህ እንደዚህ አይነት በትንንሽ ጽሁፍ በኪሳችሁ ይዛችሁ ስቴዲየም ተገኝታችኋል ተብሎ የታሰሩም ልጆች ነበሩ። እንደዚህ አይነት ልጆች በጠርኛ ፖሊስ ጣቢያ ብዙ እስረኛ ነው የነበረው። በተወሰነ ደረጃ እኛም ቢሆን ኮንፊዥን ነበረ። መጀመሪያ ማን እንደያዘንም አልገባንም ነበር። እነሱም እንዲሁ። ለምሳሌ ከኳስ ጋር ተያይዞ ተይዞ የነበሩ ልጆቹም እንደዚህ አይነት ክሊር መጦ የሚያናገረህ ከኮማንድ ፖስቱ ነን እንደዚህ ነን ብሎ መረጃ የሚሰጡት እና ይህን የተያዝክበትን ምክንያት በትክክል አብራርቶ የሚያሳውቅ ሰው ስላልነበረ ብዙ ሰው የተያዘበትን ምክንያት ራሱ በደንብ አልገባውም ነበር። ዶክተር ደሳለኝ አብረዋቸው ከታሰሩ ጓደኞቻቸው መካከል ሁለት የህግ ባለሙያዎች የነበሩ ቢሆንም የትኛውን የአስቸኳይ ጊዜ አዋጅ አንቀጽ ተላልፈው እንደተያዙ ለመረዳት ተቸግረው እንደነበር ያስረዳሉ። አዋጁ የአደባባይ ስብሰባዎችና ሰልፎች እንደሚከለክል እንደሚያውቁ ነገር ግን እነሱ እንዳደረጉት መደበኛ ያልሆነ ውይይት ወይም ማኅበራዊ ግንኙነት የሚያግድ መስሎ አልተሰማንም ነበር ይላሉ። ለዚህ ደግሞ አዋጁ በግልጽ ክልከላዎችን አለማስቀመጡን በምክንያትነት ያስቀምጣሉ። የአስቸኳይ ጊዜ አዋጁ ማስፈጸሚያ መመሪያ በመላው ሀገሪቱ የሚተገበሩ ብሎ 16 ክልከላዎችን የዘረዘረ ሲሆን ለተወሰኑ ቦታዎች ደግሞ አራት ክልከላዎችን አስቀምጧል። አዋጁንና መመሪያውን የፈተሹ የሰብአዊ መብት ተሟጋች ተቋማት ክልከላዎቹ አሻሚ ትርጉም ያላቸውና ግልጽነት የሚጎድላቸው ናቸው ሲሉ ይተቻሉ። የአስቸኳይ ጊዜ አዋጅ በጣም ውስን ጉዳዮችን የሚይዝ መሆኑን የሚያስረዱት የሰብአዊ መብቶች ሕግ ባለሙያው አቶ ዮሴፍ ሙልጌታ ሊከለክላቸው ያሰባቸውን ጉዳዮች በሚመለከትም በጣም ግልጽ መሆን አለበት ይላሉ። መመሪያ ተብሎ የወጣውን የኢትዮጵያ የአስቸኳይ ጊዜ አዋጅ ማስፈጸሚያ ደንብ ስታየው ሕግ ድራፍት በሚያደርጉ ሰዎች ተጽፏል ብሎ ለመናገር በጣም ነው የሚያሳፍረው። ምክንያቱም ለማድረግ የታሰበ የሚመስለው ያን ረቂቅ የጻፈው ሰው ቁጭ ብሎ ሊከለክል ያሰባቸውን ነገሮች በሙሉ እንዳለ ጭንቅላት ውስጥ አስቀምጦ ከዛ እነሱን ወደ ወረቀት ማስፈር ስለ ሎጂካል ትስስራቸው መሬት ላይ ሲተገበሩ ስለሚያመጡት ውጤት ምን ያህል ሪያሊስቲክ ናቸው፣ ምን ያህል ከሰው ተቀን ተቀን ከማህበረሰብ የቀን ተቀን መስተጋብር ጋር አብረው ይሄዳሉ ስለሚለው ጉዳይ ብዙም ትኩረት የተሰጠ አይመስለኝም ለህግ ደንቦች አረቃቀቅ ምንም ሪጋርድ በሌለው አይነት ሁኔታ የተረቀቀ አይነት ዝም ብሎ በቃ በዓለም ላይ ያሉ ክልከላዎች አንድ ለሶስት አራት ብሎ አስብሮ ከዛ ማንም ሰው እንዳይነቃነቅ ለማድረግ ከመመኘት የመጣ ነው እንጂ የሰከነ ባለሙያዎች ቁጭ ብለው ስለ ቋንቋውና ስለ ቋንቋው ስለሚኖረው እንድምታ ተጨንቀው ያረቀቁት አይነት ደንብ አይደለም። ስለዚህ ለዛ ነው ትርጉምም ሳያስፈልግ ዝም ብላይ ስታደረገው ሁሉንም አይነት ፖሲብሊ ልታስባቸው የምትችል ከሁለት በላይ ሰዎች ሊያደርጓቸው የሚችሉ መስተጋብሮችን ከተቻለ የሰዎችን አስተሳሰብ ሴንሰር የማድረግ ፍላጎት ያለው አይነት አብሰርድ የሆነ ድራፍቲንግ ነው። እኔ እንዳየው፣ የአምቦ ዩኒቨርሲቲ መምህር የሆኑ አንድ የሕግ ባለሙያም የአስቸኳይ ጊዜ አዋጅ አንዳንድ ገደቦች የሚያሻሙ በመሆናቸው ህብረተሰቡ ምን ማድረግ እንዳለበትና እንደሌለበት በቅጡ እንዳያወቅ እንዳደረጉት ይናገራሉ ለአስፈጻሚው አካልም እንዳሻው ክልከላዎችን እንዲፈጽም እንዳደረገው ያስረዳሉ። አስቸኳይ ጊዜ አዋጁ ላይ ያሉ ድንጋጌዎች በስፋት የተቀመጡና አሻሚ የሆኑ ናቸው እና የኮማንድ ፖስቱን ስልጣን በቅጡ መገደብ ያልቻሉ ናቸው። ለምሳሌ ያክል ስለታሰሩ ሰዎች የሚያወራው ድንጋጌ ላይ ወይ በምክር ይወጣሉ ወይ ለፍርድ ይቀርባሉ ወይ ደግሞ እንደዚህ ስልጠና ይሰጣቸዋል ይልና ይሄንን ስፔሲፊካሊ መስፈርቱ ይወጣል ቢልም መስፈርቱ ውስጥ ከሁኑበት አልወጣም፣ ምርመራ ለሚያህል ጊዜ ይሄዳል የሚሉ ነገሮች እንደዚህ ስፔሲፊካሊ የሉ ሌላ ያው እዛ ላይ የተደነገጉትን ራሱ ተላልፎ ለተገኘ ሰው አግባብነት ያላቸው እርምጃዎች ይወሰዳል በሚል ሰፋ ባለ ድንጋጌ ኮማንድ ፖስቱ እንደ እንደልቡ እርምጃዎችን እንዲወስድ እድሉን የሚሰጡ ፕሮቪኖች አሉ። ጋዜጠኛ ተመስገንም ሆነ የባህር ዳር ዩኒቨርሲቲው መምህር ዶክተር ደሳለኝ ያነጋገሯቸው እስረኞች የአስቸኳይ ጊዜ አዋጁን ተላልፏቸዋል በሚል ቢታሰሩም የወደፊት እጣ ፈንታቸውን የሚነግራቸው አካል አጥተዋል። ታሳሪዎቹ አላግባብ መታሰራቸውን የት አቤት ማለት እንደሚችሉ ለማወቅ ተቸግረዋል። በአስቸኳይ ጊዜ አዋጅ ወቅት የሚወሰዱ እንደዚህ አይነት እርምጃዎችን የመከታተልና የመቆጣጠር ተግባር ያለው መርማሪ ቦርድ ግን ስራዬን እያከናወንኩ ነው ይላል። መርማሪ ቦርዱ በአዋጁ የሚወሰዱ እርምጃዎች ኢሰብአዊ መሆናቸውን ካመነ እርምጃውን እንዲያስተካክል ለኮማንድ ፖስቱ ሀሳብ እንደሚሰጥ ተደንግጓል። ቦርዱ ከተሰጠው ስልጣንና ተግባር አንዱ በአዋጁ ምክንያት የታሰሩ ግለሰቦችንና የታሰሩበትን ምክንያት በአንድ ወር ጊዜ ውስጥ ይፋ ማድረግ ነው። በዚህ መሠረት የቦርዱ ሰብሳቢ አቶ ታደሰ ወርዶፋ ባለፈው ሳምንት በሰጡት መግለጫ ኮማንድ ፖስቱ በእውከትና በጥብጥ የጠረጠራቸውን 1107 ሰዎችን በቁጥጥር ስር መዋሉን አሳውቀው ነበር። አራማጆች ወይም አክቲቪስቶች ግን በየአካባቢው የታሰሩ ሰዎች ቁጥር ከዚህም በጣም ሙኑ እንደሚልቅ ይሟገታሉ። የቦርዱ ሰብሳቢ ከህብረተሰቡ ከሚደርሳቸው ጥቆማዎች ብዙዎቹ ሰዎች እየታሰሩ ያሉት በቂም በቀል ነው የሚል እንደሆነ ጠቁመዋል። በተለይም ከአመራር ጋር ሲደረግ በነበረው የኪራይ ሰብሳቢነት ትግል ቂም በቀል ተይዞ ዛሬ አዋጁን መነሻ በማድረግ ያለ አግባብ እየጠቆሙ እያሳሰሩ ነው በሚል የሚቀርቡ ጥቆማዎች አሉ። አመራር ስለሰጠ ብቻ በቂም በቀል መራሮች የሚታሰሩበት ሁኔታ አለ የሚል ጥቆማም አለ። ይሄ ለኮማንድ ፖስቱ የዚህ አይነት ሁኔታዎች ስላሉ እነዚህ ሁኔታዎች በግልጽ ያስቀመጣቸው ክራይቴሪያዎች አሉ ምን አይነት ሰዎች ይያዛሉ? ብሎ የዘረዘራቸው ክራይቴሪያቸው አሉ። በዛ ክራይቴሪያ ውጭ ከሆነ አስቀድሞ እርምጃ እንዲወሰድና እንዲስተካከል ያስተላለፍንበት ሁኔታ ነው የሚኖረው። ዞሮ ዞሮ ምርመራ በሚደረግበት ጊዜ በመረጃ የሚጣራ ጉዳይ ስለሆነ ከዚህ አኳያ ብናየው ጥሩ ነው። ስጋት አድሮብናል። ኮማንድ ፖስቱ የጸጥታ ሁኔታ አስጊ ነው እና በዚህ አካባቢ ትኩረት እንዲሰጡበት የሚሉ ጥቆማዎች አሉ። በሌላ በኩልም የማንገላታት ሁኔታ አለና እንዲታረም የሚሉ ጥቆማዎች አሉ። እነዚህን በወቅቱ አስተላልፈናል። ገዢው ፓርቲ ኢህአዲግ በስልጣን ላይ በቆየባቸው 27 ዓመታት የአስቸኳይ ጊዜ አዋጅ ሲያውጅ የአሁኑ ለሁለተኛ ጊዜው ነው። ባለፈው ዓመት ታውጆ የነበረው ተመሳሳይ ድንጋጌ ለአስር ወር ከቆየ በኋላ እንዲነሳ ተደርጓል። በሚኒስትሮች ምክር ቤት አማካኝነት በየካቲት ዘጠኝ የታወጀው የአሁኑ ድንጋጌ ህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል በሚል እንደነበር ይታወሳል። አዋጁን ማውጣት ያስፈለገውም በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የተጋረጠውን አደጋ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር ከማይቻልበት ደረጃ በመድረሱ እንደሆነ ተገልጾ ነበር። የአስቸኳይ ጊዜ አዋጁን ተላልፈዋል በሚል ታስረው የተለቀቁትም ይሁን የህግ ባለሙያዎቹ መሰረታዊ መብቶችን ይጋፋል በሚል የሚወቀሰው ድንጋጌ ከቀነ ገደቡ በፊት እንዲነሳ ይሻሉ። የአምቦ ዩኒቨርሲቲ መምህር ኢትዮጵያ አሁን ባለችበት ነባራዊ ሁኔታ የአስቸኳይ ጊዜ አዋጅ አስፈላጊ ነው ብዬ አላምንም ባይ ናቸው። አስቸኳይ ጊዜ አዋጁ አሁን ሀገሪቷ ካለችበት ሁኔታ አንጻር ያው አስፈላጊ መስሎ ይታየኛል። ምክንያቱም የሀገሪቷን ህልውና አደጋ ውስጥ ሁኔታ በሀገሪቷ ውስጥ አለ። ጊዜ መስ አሁን ለዚያ አስቸኳይ ጊዜ አዋጅ ምክንያት የሆኑት የፖለቲካል ጥያቄዎች የሰብአዊ መብት ጥያቄዎችን ያነገቡ እንቅስቃሴዎች ናቸው፣ ፕሮቴስቶች፣ ስትራይኮች ናቸው። እነዚህ ጥያቄዎችም ኢንክሉሲቭ ፖለቲክስ እንዲኖር፣ ኢኮኖሚክ ተሳታፊነት እንዲኖር፣ እስረኛ እንዲለቀቅ፣ በአጠቃላይም ሕገ መንግስቱ እንዲከበር፣ ሰብአዊ መብቶች እንዲከበሩ የሚሉ ጥያቄዎች ስለሆኑ እነዚህን ጥያቄዎች መመለስ ነው እንጂ ጉዳዩን ሊያረጋጋው የሚችለው እና ሀገሪቷን ወደ ሰላም ሊያመጣት የሚችለው እነዚህም መብቶች ጭራሽ በመገ ሊሆን ይችላል የሚል እምነት የለኝም። ስለዚህ አሁንም መልስ ሊሆን የሚችለው የአስቸኳይ ጊዜ አዋጅ ሳይሆን እነዚህ መብቶች እንደውም ሰፋ ባለ ሁኔታ መስጠድ፣ የፖለቲካ ምህዳሩን ሰፋ አድርጎ አሳታፊ የሆነ ተቋም መገንባት ነው የሚል እምነት ነው ያለኝ። መቀመጫቸውን ዋሽንግተን ዲሲ ያደረጉት የሰብአዊ መብቶች ህግ ባለሙያው አቶ ዮሴፍም ተመሳሳይ አስተያየት አላቸው። ሀገሪቱ ውስጥ በመደበኛ ህጎችና የህግ አስፈጻሚ ተቋማት ሊመለስ የማይችል ስጋት አለ የሚል ግምገማ የለኝም። እኔ በበኩል በተለይም ደግሞ ትልቁ ስጋት ለእኔ እየመጣ ያለበት ፍሪኮንሲ ሁለት አመት ባልሞላ ጊዜ ውስጥ ሃያ ምናምን አመት ታውጆ የማያቅ የአስቸኳይ ጊዜ አዋጅ በሁለት አመት ውስጥ ለሁለተኛ ጊዜ ሲታወጅ ይሄ ለእኔ የሚያሳየኝ ትሬንድ ነው። ዝም ብሎ ኮሽ ባለ ቁጥር ወደ ስቴት ኦፍ ኢመርጀንሲ የመሄድ ትሬንድ ነው። ይሄ ደግሞ በማንኛውም የኦቶሪቴሪያን አገዛዝ በጣም ፌቨራይት የሆነ ስቴፕ ነው እና ይሄ ጭቆናን የማለማ ሊራመድ አካሄድ ትልቁ ስጋት ይመስለኛል። በቀን ተቀን የሰዎች መስተጋብር ላይ፣ በሰዎች መሰረታዊ መብቶች ላይ ከሚያስከትሉት ጉዳት በተጨማሪ ትልቁ አደጋ ግን እነዚህ ሕጎች ኖርማላይዝ በተደረጉ ቁጥር፣ እነዚህ መመሪያዎች የቀን ተቀን ህይወታችን አካላት በሆኑ ቁጥር ከጭቆና አገዛዝ ወደ ዴሞክራሲያዊ ባህልና ሥርዓት የምንሸጋገርበት ሂደት በጣም እየረዘመና ያም ግብ እየራቀ ነው የሚሄደው የሚመስለኝ። ስለዚህ ህዝብ በፍጹም በዚህ መልኩ ሊተገበሩም ሊወጡም አይገባም ብዬ ነው ማስበው የዕለቱ ማህደረ ዜና የእስካሁኑ ነበር ተስፋ ለሞልደየስ ነኝ ሰላም